ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ፣ ከአሜሪካ ድምፅ ዛሬ ምሽት። አብራችሁን ከቆያችሁ ቀጣዮቹ ጉዳዮች ይቀርባሉ። የዓለም መንግስታት ተሰባስበው ያቋቋሙት ውድድር ማለት ነው። አቅሙ ኖሮኝ ወይ አይዲያው ኖሮኝ ባደርግ እንደዚህ ሰዎች እስፔሻሊ የተመረቁ ሰዎች የተመረቁ ስደተኞች የሚሰሩበትን ድርጅቶች ቢኖሩ ብዬ አንድ በጣም ማነሳው የምፈልገው ነገር እሱን ቀደም ብለን የሰማናቸው በግጭቱና ቅራኔዎች ውስጥ ስኬታማ ጉዞ የተሰኘ መጽሐፍ ለንባብ ያበቁትን አቶ መንገሻ ከበደን ነው። መንግስታዊ ባልሆኑ ተቋማት ለአመታት ያከበቱትን ልምድ ለወጣቶች ለማጋራት እየጣሩ ያሉ ግለሰብ ናቸው። እሳቸውን ተከትለው ደግሞ የሰማናት የእሳቸው የስራ ባልደረባ ይበረችው ወጣት መሐሌት እንዳልክን ነው። ሙሉ ዘገባው ቆየት ክብሎ ይደመጣል። ስሰራውም እውነት ልጆቻችን ትወዳላችሁ ወይ? ልጆቻችን የምትወዱ ከሆነ የዚህ ሶሪያዊ የአስር አመት ህፃን መሐመድ የደረሰው እጣ በእናንተ ልጆች ላይ እንዳይደርስ ምን እያደረጋችሁ ነው? ምን እያደረግ ነው? የራሴንም ልጅ እዛው ፕሮግራም ላይ ለማስገባት ሞክር ያለው ሰው አሁን ደግሞ የሰማነው ጋዜጠኛውና የህግ ባለሙያው ሰለሞን ጓንጉልን ነው። የኔ መንገድ ስለተሰኘው የህግ ንጋት ለመፍጠር የሚሰናዳ የራዲዮ መራ ግብሩ ከትናንት የቀጠሉ ሐሳቦቹን በምሽቱ ያጋረናል። እነዚህና ሌሎች ዝግጅቶች የተካተቱበትን መሰናዶ ሀብታሙ ስዩ ምር አለው ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አስቀድመን አጫጭር ዓለም ዜናዎችን እናጋራችኋለን። የደንገርሙ አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። አንድ ከፍተኛ የአውሮፓ ህብረት ዲፕሎማት የአውሮፓ ህብረት በማሊ የሚያካሄደው የወታደራዊ ተልእኮና ስልጠናን ለማቆም መወሰኑን፣ ነገር ግን በሳህል ቀጠና ውስጥ እንደሚቆይ አስታወቁ። የማሊን ብሔራዊ ዘብና ወታደራዊ ኃይል የማሰልጠን ተልእኳችንን እናቋርጣለን ሲሉ የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦሬል ከጋዜጠኞች ጋር በነበራቸው ቆይታ ተናግረዋል። የሳህል ቀጠና አሁንም ቢሆን ቀዳሚ ጉዳያችን ነው ያሉት ቦሬል አካባቢውን እየተውነው አይደለም፣ እንዲያውም ለቀጠናው ይበልጥ ትኩረት እያደረግን ነው ብለዋል። ቦሬል የቀጠናውን የውጭ ጉዳይ ሚኒስትሮች ያዋዩ ሲሆን ማሊ በዋግነር ግሩፕ ጣልቃ ገብነት እንደማይኖር አላስታወቀችንም በማለት በማሊ ፈረንሳይን በመተካት የሚንቀሳቀሰውን የሩሲያን የግል ወታደራዊ ተቋም ዋግነርን የተመለከተ ንግግር አድርገዋል። ይሁንና ሩሲያ ዋግነር ለማሊ ወታደራዊ ኃይል ከመመሪያዎች ውጪ ምንም አይነት ነገር አያደርግም ስትል አስታውቃለች። የዩክሬኑ ፕሬዝዳንት ቮሎደሚር ዘለንስኪ ዛሬ ባደረጉት ንግግር የአውሮፓ ህብረት ከሩሲያ ነዳይ ዘይት ማስገባቱን እንዲያቆምና በሩሲያ ባንኮች ላይ ማዕቀብ እንዲጥል ጥሪ አድርገዋል። ዘለንስኪ ከሉቲኒያ ህግ አውጪዎች ጋር በቪዲዮ ባደረጉት ቆይታም የአውሮፓ ህብረት ሀገራት ከሩሲያ ጋር መገበያየታቸውን በቀጠሉ ቁጥር የሩሲያ መሪዎች ቅጣት እንደማይደርስባቸው ያውቃሉ ብለዋል። ምንም እንኳን የአውሮፓ ህብረት አባላት በሩሲያ ባለስልጣናትና ንግዶች ላይ ተደጋጋሚ ማዕቀቦችን ቢጥሉም ቢሆንም ዜለንስኪ እንደሚሉት ግን የነዳጅ ዘይት ግብይትን ለማቋረጥ ቸልተኝነትን አሳይቷል። አብዛኞቹ ሀገራትም ከሩሲያ የሚገባ ነዳጅን ቢያቋርጡ ምጣኔ ሀብታቸው ሊጎዳ እንደሚችል እየተናገሩ ይገኛሉ። በሌላ የተያያዘ ዜና የተባበሩት መንግስታት ድርጅት ዩክሬናውያን ሴቶችና ህጻናት ለጾታዊ ጥቃት አስገድዶ መደፈርና ለህገወጥ ዝውውር በከፍተኛ ሁኔታ ተጋላጭ እንደሆኑ የሚደርሱት የጥቃት ሪፖርቶች እያሳዩ መሆኑን አስታወቀ። የመንግስታቱ የድርጅት የሴቶች ጉዳይ ስራ አስፈጻሚ ዳይሬክተር ሲማ ባሃውስ ለጸጥታው ምክር ቤት ባደረጉት ንግግር ፍትህንና ተጠያቂነትን ለማስፈን እነዚህ ክሶች በገለልተኛ አካል መመርመር አለባቸው ብለዋል። አያይዞም የጅምላ መፈናቀል፣ የታጣቂዎችና ወታደሮች መኖር እንዲሁም በሲቪል ዩክሬናውያን ላይ የሚታየው ጭካኔ ቀይ መስመር መጣሱን ያሳየ ነው ብለዋል። በሐዋስ አድማጮች ለምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪይ መሰናዶች ጋር ታምሹ ዘንድ ጋብዛለው። ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ ወጣቶችን የሚመለከት ልዩ መርሃ ግብር ነው። አብራችሁን ስሉ ናችሁ፣ በእጅጉ እናመሰግናለን። ለዛሬ ወደ ያዝንላችሁ የቀደመ መሰናዶ እንሻገር። ትናንት ምሽት የእኔ መንገድ ስለተሰኘው ኢትዮጵያውያን ስለመብትና ግዴታቸው እንዲያውቁ ለማገዝ እየሰራ ስላለው የራዲዮ መሰናዶ ውይይት ጀምረናል። በአሜሪካ ዓለም አቀፍ የልማት ተራድኦ ዩ ኤስ ኤድ የሚደገፉ ይህ መሰናዶ ወጣቶችን የሚመለከቱ ጉዳዮችን ሲያስደምጥም ሰንብተዋል። በተያያዥ ጉዳዮች ላይ ከዋና አዘጋጁ ጋዜጠኛና የሕግ ባለሙያው ሰለሞን ጓንጉል ጋር የጀመርነው ቆይታ ተከታይ ክፍል በመቀጠል ይሰማል። ودي سلام توت كنبرو بات جنرو كفتي او رداتشو هابت نبراتاتشوني جات دارغو جاتشون للمنا يا زرقاتشون نا محمد بن نرسو درسو هلو بيتو بيانا ايتو بيانا لاي اندى درس تمني طوال جوابات في امهاتنا في ابهاتنا نسمع لهم كلام ما نخرج عن القانون في بلدنا ما نعمل اي حاجة غلط لبلدنا شان نضل بلدنا የእኔ መንገድ በተለይ ከሁለት ዓመታት ወዲህ በአዲስ ምዕራፍ ባስተላለፋቸው ስርጭቶች ውስጥ የተለያዩ ጉዳዮችን አንስተዋል። የተለያዩ ጉዳዮችን አሰምተዋል። የብዙ ሰዎችን አስተያየትም አስተናግደዋል። እኔ እንኳ ከተወሰነ ካዳመጥኳቸው በማህበራዊ ገጾች ላይ ከተጋሩት መካከል ኢትዮጵያ ውስጥ ተሰደው የሚኖሩ ሶርያውያንን ሕይወት እና ኢትዮጵያ ውስጥ የነበረውን አለመረጋጋት አገናኝታችሁ የሰራችሁት እጅግ መሳጭ ፕሮግራም ነበረ። አንተ በግልህ ግን አልረሳውም፣ ሁልጊዜ መሰናዶ መስራቴ ለእኔ ትልቅ ትርጉም ይሰጠዋል የምትላቸው የትኞቹ ነበሩ፣ ሰለሞን? አሁን ያነሳው ፕሮግራም መጀመሪያ ሰሞን እንደ ዛሬ ጦርነቱም ሳይመጣ በፊት የሰራነው ፕሮግራም ነበረ። እኔ እውነት ለመናገር በህልሜም አስቤው አላቅም። ሶያውያን ኢትዮጵያ መጥተው እጃቸውን ለእርዳታ ለልመና ይዘረጋሉ የሚለውን አስቤውም አልሜውም አላቅም። ምናልባትም አንተም እንደምታውቀው ከጥቂት ዓመታት በፊት በአረብ ሀገር ሄዶ መስራት ገንዘብ የሚገኝበት ሀብት የሚገኝበት ሰላም ያለበት ተደርጎ የሚታሰብበት ነበር እና ከዛ ርቀት ድረስ መጥተው እዚህ ሲለምኑ ሳይ መጀመሪያ ለማድረግ የሞከር ነው። ምንድን ነው? አንዲት ሶሪያዊት እናት ከልጇ መሐመድ ከሚባል የአስር ዓመት ልጇ ጋር እና አንዲት ሁለት ህጻቶቿን ይዛ ብሔራዊ ቲያትር አካባቢ አገኘናት እና አንድ አረበኛ የሚችል ወዳጄን አስቸግሬ ስሜታቸውን ለማወቅ ጣርኩኝና ስሰራውም ሆነ ልጆቻችሁን ትወዳላችሁ ወይ? ልጆቻችሁን የምትወዱ ከሆነ የዚህ ሶሪያዊ የአስር አመት ህፃን መሐመድ የደረሰው እጣ በእናንተ ልጆች ላይ እንዳይደርስ ምን እያደረጋችሁ ነው? ምን እያደረኩ ነው? የራሴንም ልጅ እዛው ፕሮግራም ላይ ለማስገባት ሞክር ያለው ሰው እሱን አንድ ማረሳው ፕሮግራም ነው። ምንም ምንም ነገር ቢሆን ሰላም ለድርድር የሚቀርብ መሆን የለበትም የሚለው አንድ ማረሳው ፕሮግራም ነው። ሁለተኛ፣ እንደዚሁ በተመሳሳይ የሩዋንዳንም ኬዝ ለማንሳት ጥረት አድርጌያለሁ። የሩዋንዳውን ኬዝ እንግሊዞች ከሀምሳ እና ስልሳ ዓመት በፊት ያስተናግዱት ከነበረ ምናልባትም አይተው እንደሆነ እርግጠኛ አይደለሁም። ሀምሳ እና ስልሳ ዓመት በፊት እንግሊዝ ውስጥ ጩቲ መጋባት መውለድ ወንጀል ነው፣ ያስቀጣል። ሶ አንዲት እንግሊዛዊት ከጥቁር ወልዳ የሁለተኛ ዓለም ጦርነት ማብቂያ ሰሞን ነው ልጇን እንዳታሳድግ ተከልክላ ነበር። የቢቢሲ ላይ የነበረ አንድ ዶክሜንተሪ ነው። እሱን አነሳን። ከጥቁር መውለድ እንደ ወንጀል ተቆጥሮ ልጅ ነው ያስነጥቅ ነበረ። እሱን ስቶሪ ያመጣል። ከአርባና ሀምሳ ዓመት በኋላ ደግሞ ሙሉ ለሙሉ ጠፍቷል። ዛሬም ዘረኝነቱ ቀርቷል ማለት ባይቻልም በተቻለ መጠን ቀንሷል። ለማሳየነትም በብሔራዊ ቡኑ አይ ቲንክ መቶኛውን ተጫዋች የተመረጠበት ጊዜ ነበር፣ ጥቁር ተጫዋች። እሱን አነሳን ና ከዛ ደግሞ ቦርን ክራይም ምናምን የትሬቨር ነዋን ታሪክ ታቅም እንደሆነ እሱም እንደዚሁ ጥቁር በመወለዱ እና ቦርን ክራይም የሚለው መጽሐፉ ላይ ዐርስቱን እንደሚያሳየው ፊዚካል ክራም ነበር። እሱ እሱን አነሳን። ስለዚህ የሩዋንዳውንም ሄድን እና የኢማኩሌ ኢልባጊዛን አት ሩዋንዳ የት ታሪክ ለዘጠና ቀናት በአንድ አነስተኛ ክፍል ውስጥ ከሰባት ሴቶች ያሳለፈችውን ሴት ታሪክ፣ እነዚህን ሶስቱን አገናኝተን የጊዜ ጉዳይ ነው እንጂ ዘረኝነት ይሸነፋል፣ ሸነፉ አይቀርም። እስኪሸነፍ ግን የሚያስከፍለው ዋጋ ይሄንን ይመስላል። እንደ በቻለን መጠን በዘር ባንከተል ጥሩ ነው ብለን የሰራናቸው ፕሮግራሞች አሉ እና እነዚህን ሁለቱን ፕሮግራሞች አረሳም ሻሸመኔም እንደዚሁ ቀውጢ በነበረ ጊዜ እዛ ምንም በማያውቀው በደል ደርሶበት የነበረ አንድ ወጣት ነበረ። የእሱንም ታሪክ አንስተን የሰራ ናቸው። እነዚህ እነዚህ ፕሮግራሞች ጥሩ መልክት ነበራቸው፣ ጥሩ ፊድባክ ነበራቸው ብዬ በበጎ ማነሳቸው ናቸው። መሰል ስርጭቶች መቅረባቸው ያለው ማህበረሰባዊ ፋይዳ ምንድን ነው? በተለይ አሁን የዲጂታሉ ዘመን እያየለ ሰው ወደ ማህበራዊ መገናኛዎች እየዞረ ባለበት ሁኔታ ውስጥ እነዚህን መሰል የራዲዮ መሰናዶዎችን ወደ ዲጂታሉ ተከታይ ወይንም ደግሞ አድማጭና ተመልካችም ለማምጣትስ ምን መደረግ አለበት? ዛሬም ድረስ በእኔ እምነት ሬዲዮ በጣም ትልቅ ቦታ የሚሰጠው በብዙ ኢትዮጵያን ገር መድረስ የሚችል እና በቀላሉ መልዕክትን የምታስተላልፍበት መንገድ ነው ብዬ አስባለሁ። አሁን እኛ የምንጠቀመው ዘጠና ሰባት ነጥብ አንድን ነው እና ዘጠና ሰባት ነጥብ አንድን የተጠቀምንበት ምክንያት አንደኛው ምክንያት ከሌሎች የሬዲዮ ጣቢያዎች በጣም በተሻለ መጠን ለሀገሪቱ ስለሚደርስ ነው። የሚላኩልንም የጽሑፍ መልእክቶች የሚያሳዩት የትኛውም የኢትዮጵያ ክፍል ሳይላክልን ቀረ ብለን የምንጠቅሱ የለም። በጣም ሩቅ ከሚባሉት ቀበሌ ማህበር ምናምን ብለህ ከምጠቅሳቸው ቦታዎች አንዳንዶቹን ስሞች እንዲሁም አላቃቸውም። ከዚህ ቦታ ተብለው ሲጻፉ እንዲህ ያለ ቦታ አለ ብዬ ነው ምጠይቀውና እነዛ ቦታዎች ላይ ኢንተርኔት አልተስፋፋም፣ አልተዳረሰም። በዚህኛው መንገድ መድረሱ ትልቅ ነገር ነው፣ ትልቅ ፋይዳ አለው ብዬ አስባለሁ። በዛው ልክ ደግሞ ከተሞች መካከል ላይ ብዙ ነገሮች በድረገጽ በሚሰሩ ስራዎች ነው እያተኮሩ ያሉትና በተሻለ መጠን ደግሞ ወደዛም ዞር ብሎ ባላንስ አድርጎ ሚዛንን ጠብቆ መጓዝ ያስፈልጋል ብዬ አምናለሁ። አሁንም ግን የሬዲዮ ነገር በተለይ እንደዚህ ያሉ የኢንተርኔት የመብራት አገልግሎት በሌለባቸው አካባቢዎች ያለው ሚና በቃ በምንም የማትተካው ነው ብዬ ነው ምነው ግን ሁለቱንም ከጊዜው አንጻር ሚዛን እየጠበቁ ማስኬድም ያስፈልጋል ብዬ አምናለሁኝ። ወይ የመጨረሻው ጥያቄ የመጪ ዘመን እቅዳችሁ ግባችሁ ምንድን ነው? እኔ በግሌ በእነዚህ አራት ዓመታት ጥሩ ጥሩ ህጎች ወጥተዋል። አሁን የግሌን አስተያየት ነው የምነግርህ። ጥሩ ጥሩ ህጎች ወጥተዋል። ግን ደግሞ በተቃራኒው በጣም በሚያስደነግጥ ሁኔታ በመንግስት አካል ሳይቀር የወጡ ህጎች ሲጣሱ የማይበት ጊዜ ነው፣ እና ለምንን በደንብ መጠየቅ እፈልጋለሁኝ ማለት ህጉን ያወጣው መንግስት ራሱ ማያስፈጽመው ከሆነ አንዳንዴ ህግ ባይወጣ ይሻላል ብዬ ነው ማምነው እና በእነሱ ላይ በተለይ አተኩረን ለምንን ብለን በደንብ አተኩረን የምንሰራቸው ፕሮግራሞች ይበረክታሉ ብዬ አስባለሁ። ለህዝቡ ህይወት ቅርብ የሆኑ መፍትሄ በሚሻቸው ጉዳዮች ላይ እያተኮሩ ፕሮግራሞች በደንብ ይኖሩናል ብዬ ነው ተስፋ ማድርገው። እዛም ላይ ነው እየሰራን ያለ ነው። በዚህ አጋጣሚ ይሄ ፕሮጀክት በጣም ትልቅ ድጋፍ ነው ያደረገልን እውነት ለመናገር አንድ አስር ዓመት ገደማ ሆኖናል ስሰራ ብያለሁ። በእነዚህ ጊዜ ውስጥ ስፖንሰር ማግኘት በጣም ፈታኝ ነበረ። ለምሳሌ የሰበር ሰሚ ችሎት ውሳኔዎችን በእኛ ደረጃ እያስተዋወቀ የለም። በእርግጠኝነት የምነግርህ ማለት ነው። በዚህ ደረጃ እየሰራህም ድጋፍ የሚያደርግልህ አካል አታገኝም እና በኋላ ከዩስኤርፍት ጋር መስራት ከጀመርም በኋላ ግን ያለማቋረጥ እንግዲህ መቶን አለፍን ማለት ነው። እና ይሄ ትልቅ ሳፖርት ነው፣ ትልቅ ድጋፍ ነው። በዚህ አጋጣሚ እነሱንም ማመስገን እንፈልጋለሁ። ከሰራናቸው መቶች በበለጠ ጠንክረን ለመስራት እንሞክራለን ነው የምልህ ሰለሞን ጓንጉል ጋዜጠኛ ነህ የህግ ባለሙያ ነህ የኔ መንገድ ስለተሰኘው ለአመታት በርካታ አድማጮች በፍትህ ጉዳይ መረጃ ሲያቀበል ስለነበረው መርሃ ግብርህ ስለነገርከን በእጅጉና አመሰግናለን በርካታ የስኬት ዘመኖች እንዲከተሉም በግል ይመኝልሃለሁ መልካም ምሽት ይሁንልህ ሰለሞን አመሰግናለሁ ብ በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ደግሞ በፌስቡክ መስኮት በኩል የምትመለከቱን ተመልካቾች፣ ወደ ቀጣዩ ዘገባ እንሻገር። በርካታ ወጣቶች የተሻለ እድል፣ የገቢ ምንጭና ስራው ለሚያስገኘው ክብር ሲሉ በተለያዩ ዓለም አቀፍ ተቋማት ተቀጥረው መስራት ይመርጣሉ። ሆኖም የተባበሩት መንግስታት ድርጅትን ጨምሮ በእድሜ ጠገብ ዓለም አቀፍ ተቋማት ውስጥ ወጣቶች ያላቸው ተሰሚነትና ውሳኔን ሰጪነት ቦታ እምብዛም ነው። በግጭቶችና ቅራኔዎች ውስጥ ስኬታማ ጉዞ በሚል ርዕስ ከሰሞን የወጣ ግለ ታሪክ መጽሐፍም ይህንና ሌሎቹን የትውልዱን ተግዳሮቶች ለመፍታት የሚሄዱባቸውን መንገዶች ይዳስሳል። ስመኝሽ የቆየ እነዚህ ሀሳቦች ዙሪያ ከመጽሐፉ ደራሲ አቶ መንገሻ ከበደ ተሰማና በአለም አቀፍ ተቋማት ውስጥ ለመስራት ከሚመኙ ወጣቶች ጋር ቆይታ አድርጋለች። እንደሚከተሉ ይሰማል። ማህሌት እንዳልኩ ስለተባበሩት መንግስታትና ሌሎች አለም አቀፍ ተቋማት የማወቅ እድሉ የገጠማት ገና ልጅ እያለች ነው። በርካታ የቤተሰቦቹ አባላት በተለያዩ አለም አቀፍ ተቋማት በመስራታቸው እሷም ትምህርቷን ስጨርስ ተቋማቱን እንደምትቀላቀል እርግጠኛ ሆና አደገች። ተሳካላትም። ኢንፎርሜሽኑ እየኖረኝ አይ ቲንክ በቤተሰቦች ይመስለኛል ዩኤን የተለያዩ ዩኤን ኤጀንሲ ላይ የሚሰሩ ቤተሰቦች ስለነበሩኝ በእነሱ አስቤው ሊሆን ይችላል። ልጅ ያለው ሳላውቀው። ከዛ ግን የመጀመሪያውን ኢንተርናሽናል ስራ ስሰራ ከኢንተርናሽናል ሬስኪው ኮሚቴ ጋር ነበር የሰራሁት ሬፊጂ ካምፕ ላይ። ስለዚህ አይ ቲንክ ካሪየሬን ለማሳደግ ሳስብ ከኢንተርናሽናል ኦርጋናይዜሽን ወደ ዩኤን ኤጀንሲ ሚል ስለነበር ይመስለኛል በሱ ነው እንግዲህ ወደ ዩኤን ኤችሲአር መስራት የደረስኩት። ማህሌት በአሁኑ ወቅት በእንግሊዝ ሀገር ለንደን ውስጥ በሚገኘው ኤሴክስ ዩኒቨርሲቲ በሰብአዊ መብቶችና የባህል ብዝሀነት የዶክትሬት ዲግሪዋን ለመያዝ እየተማረች ቢሆንም ሁለት አመት ወደ ሰራችበት የተባበሩት መንግስታት ድርጅት የስደተኛ ምርጃ ተቋም ወይም ዩኤን ኤች ሲአር ተመልሳ ማገልገል ትፈልጋለች። ሆኖም በተቋሙ የሚታዩ የአሰራር ችግሮችን ለመቅረፍ ተሰሚነት ይኖራት ወይም አይኖራት እርግጠኛ አይደለችም። ኦነስቶኝ እንግዲህ መናገር ካለብኝ እንደወጣት አይ ቲንክ ዩኤን መስራት ስንፈልግ አንደኛ ኬሪያችን ዲቨሎፕ ከማድረግ እና ፋይናንሽል ስታቢሊቲንም የምናይ ይመስለኛል እኔም ላይክ ለምሳሌ ከዚህ በኋላ ትምህርት ቤት ስጨርስ ወደ ዩኤን ብሄድ የማገኘውን በነፍት የማስበው ማስበ ይመስለኛል። ግን ከዛ ባለፈ ደግሞ አንዳንዴ ማየት አለብን ላይክ በዚክ ኒዶች የማይሟሉባቸው በጣም ብዙ ሬፊጂ ካምፖች ናቸው ያሉት ላይክ ውሀ የሌለበት ሼልተር አኮሞዴሽኑ ለአንድ ፋሚሊ ሳይዝ በጣም ፕሮፖርሽኔት ያልሆነበት ምናምን ሬፊጂ ካምፕ ነው ያለው እና እነዚህ አይነት ነገሮች ላይ አይ ዶን ኖ ላይክ ወጣቱ Influence matters. I am not sure. And at least, like policy level, I do watch. i like, like human rights, me, I do watch. Where policy level, I am, I do watch. nazi Garoč influence matters. Which I love. Me, I do work at a ሳባ ዩኒቨርሲቲ ሜዲካል ላቦራቶሪ ሳይንስ የትምህርት ክፍል መምህር ስትሆን ጎን ለጎን በሞቃታማ የአየር ንብረት ውስጥ የሚከሰቱ ተላላፊ በሽታዎች ዙሪያ የዶክትሬት ትምህርቷን ትከታተላለች። ሜላትም የወደፊት ዓላማዋ በዓለም አቀፉ የጤና ድርጅት ውስጥ መስራት ነው። ችኦ ልክ እንደኔ ኤዱኬሽን ሴክተር እና ሄልዝ ሴክተሩ ላይ ሳምልታኒስሊ ኢምፓክት እያደረገ ያለ ኦርጋናይዜሽን ነው እና እኔ አይ ቢን ዩ ኖ ወርኪንግ ሃርድ ተዋርድ ኤጁኬሽን ሴክተር ላይም ሄልት ሴክተር ላይም ሳይመልታኒስሊ እየሰራሁ ያለው ሰውነኝ እና ሚ ማይ አስፓሬሽን ኢዝ ቱ ወርክ ፎር ደሌቾ ዋን ዴይ። ከስምንት አስርት አመታት እድሜ በላይ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ያከናውናሉ። ወጣቶችም የዚህ አካል መሆን ይመኛሉ። ሆኖም ተቋማቱ የሚከተሏቸውና የተቋማቱን ያክል እድሜ ያስቆጠሩት ህግጋትና ፖሊሲዎች አሁን ዓለምን ለገጠማት ተግዳሮቶች መላ ማምጣት ባለመቻላቸው ትችቶችን ያስተናግዳሉ። ከ30 ዓመታት በላይ በተባበሩት መንግስታት የስደተኛ መርጃ ድርጅት ወይም ዩኤንኤችሲአር ያገለገሉት አቶ መንገሻ ከበደ ተሰማ ከሰሞኑ በግጭቶችና ተቃርኖች ውስጥ ስኬታማ ጉዞ በሚል ርዕስ እነዚህን ሀሳቦች ከግል ታሪካቸውና በድርጅቱ ካሳለፉት ውጣ ውረድ ጋር አጣምረው መጽሐፍ አሳትመዋል። አቶ መንገሻን የመንግስታቱ ድርጅት ጠንካራና ደካማ ጎኖች ምንድን ናቸው ስል ጠይቂያቸዋለሁ። በአንድ በኩሉ እንግዲህ የተባበሩ መንግስታት ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ዋናውም ተልዕኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያ እንግዲህ የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልእኮውን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደ ተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ሕዝብ አለ። ለዛ ሕዝብ ደግሞ አይዞህ አለሁ ብሎ የሚደርስ የዩኤንኤችሲአር ብቴ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ተጠበቀ ሆኖ ያለው ድክመት ሰብአዊ አገልግሎትና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርኪ እኔም የኮራሁበት ደስ የሚለኝ ብዙ ብዙ ኦፐሬሽኖች ውስጥ ተሳትፌያለሁ። የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብተው እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያለሁ። የሳውት ሳውዝ ዌስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኜ አንጎላ ዛምቢያ እነኝህ ስደተኞች በጦርነት የተፈናቀሉትን የተጎዱት ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተጋር አድርጎ ዲሞክራሲ ተመስርቶ ስዋፖ ስልጣን ሲወጣ ቁጭ ያ አይቻለሁ። ላይቤሪያ ርከፍ ብዙ መጥቀስ ይቻላል። ስለዚህ ጦርነትና መጎሳቆል የፈተውን መፈናቀል፣ ሌላ ሌላውም እንደው ሰብዓዊ ቀውስ እንደ ሙሉ በሙሉም እንደ ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ። በዚህ ድርጅት ውስጥ በሰሩባቸው አመታት ከመንግስታት ከድርጅቱ ይገጥሞት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንደ አንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው? በእንደዚህ በተባበሩት መንግስታት ተቋም ውስጥ መሰ የተባበሩት መንግስታት ሲምፕሊፋ አርገን የሚነጋገረው ከተባለ ይሄ ማየው እድር ነው። የአለም መንግስታት ተሰባስበው ያቋቋሙት እድር ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱን የኒክሊየር መሳሪያ አላቸው የሚባሉትን ሀያላን መንግስታት የድምፁን በድምፅ መሻር መብት አጽድቀውላቸዋል እና አንፎርችነትሊ ዲሞክራቲክ እንዳይሆን ይህንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የዓለምን ህዝብ ፍላጎት የሚያቡላንትን ሳይሆን ነገ ድምፅን በድምፅ ማሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋ ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እኛ ራሳችን አፍሪካውያኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ አንዴ ናይጄሪያ ቢመጣ አንዴ ኢትዮጵያ ብትሆን በሚል እርስ በርስ እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋታል ብለን የተሟገትንበት ወይም የገፋንበት ሁኔታ ጤና የለም ችግሮቹን እናውቃቸዋለን መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉ እና ሲሞክሩ ነው። አቶ መንገሻ ሰላሳ ዓመታት በሰሩበት የስደተኛ መርጃ ተቋም ለሁለት አመት ለማገልገል እድል ያገኘችው ማሌት በቆየችበት ጊዜ በተቋሙ የታዘበችውን እንዴት ትገልጻለች? ለምሳሌ ኢትዮጵያውያን ኮንቴክስት ብነግርሽ ፕራይማሪ ኤዲኬሽኑ የጋቨርንመንቱ ኤጀንሲ ፕሮቫይድ ያደርጋል ከአንደኛ እስከ ስምንተኛ ክፍል። ከዛ በኋላ ሀይ ስኩል ላይ ያለውን ደግሞ ከተማው ላይ ባለ ሀይ ስኩል ትምህርት ቤቶች ይማራሉ ዩኒቨርሲቲ የተለያዩ ድርጅቶች አሉ፣ ስኮላርሽፕ ሰጥቷቸው የሚያስተምሯቸው ግን የተጊያ እነዚህ ልጆች ተመርቀው ሲመለሱ ተመልሰው ሬፊጂ ካምፕ ውስጥ ነው የሚገቡት። እና እኔ አሁኑ ጊዜ ላይ ኮስቲን አደርገዋለሁ ማለት አቅሙ ኖሮኝ ወይ አይዲያው ኖሮኝ ባደርግ እነዚህ ሰዎች ስፔሻሊ የተመረቁ ሰዎች የተመረቁ ስደተኞች የሚሰሩበትን ድርጅቶች ቢኖሩ ብዬ አንድ በጣም ማነሳው የምፈልገው ነገር እሱ ነው። ይህ ብቻ አይደለም። የድንበር ተሻጋሪ ወረርሽኞች ሽብርተኝነት የአየር ንብረት ለውጥ የሚያስከትሏቸው አደጋዎች መስፋፋትና ሌሎች በርካታ አዳዲስና ነባር ችግሮችን ለመቅረፍ አለም አቀፍ ተቋማት ከትውልዱ ጋር መራመድ አልቻሉም ይላሉ አቶ መንገሻ ለእነኚህ አዲስ ለሚከሰቱት ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው የግዴታ ዩኤን አሁን ቢሆን በዚ አካባቢ ሳሳን የግዴታ ያስፈልገዋል። መጽሐፉን ለምን እንደጻፉት ሲያነሱ ለወጣቱ ትውልድ ይጠቅሟል ብለዋል። ና ምንድነው ወጣቱ ትውልድ ከእርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው? መጽሐፉ እንግዲህ ለልጆችም ሆነ ለሚያነበው በተለይም ለአዲሱ ትውልድ እንዲነበር እንዲ ብሎ አንዳንድ ነገሮችን ያን አሁን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይ በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን ነበረውን ሁኔታ ላይረዳ ይችላል። ስለዚህ ስር መሰረቱ ምንድን ነው፣ ኋላ እንዴት ነበረ፣ አሁን ሁኔታ እንዴት ነው ብሎ ማነጻጸር እንዲችል። ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔም የምስማማለሁ፣ ግን ከነ ድክመቱ ከነምኑ ምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት ት የሚችሉበት መነቃቀት የሚችሉበት ሌላውንም ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ያጠቃሚ ነው ብያም ባለው እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልቀበልም። ያን ደግሞ ልናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተገቢውን ተገቢውን ትኩረት ማድረግ አለበት። ሜላትም በአቶ መንገሻ ሀሳብ ትስማማለች። ተቋማቱ ወቅታዊ የዓለም ችግሮችን መፍታት እንዲችሉ ለወጣቶች ድምፅ መስጠት በውሳኔ መድረኮች ላይም ተሳታፊ እንዲሆኑ ማድረግ አለበት ትላለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስከ ቀድማችሁ በ2022276379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን፣ እንዲሁም ተመልካቾቻችን፣ ለዛሬ ወደ ያዝንላችው የመጨረሻ መሰናዶ ሀገር ልክ እንደ ኢትዮጵያ ሁሉ በአንድ ወቅት ከፍተኛ ቁጥር ያላቸው የኤች አይቪ ወረርሽ ተጠቂዎች የነበሩባት ቦትስዋና ከእናት ወደ ልጅ የሚተላልፈውን ኤች አይቪን በመቆጣጠር ማጥፋት ትችላለች። በዓለም ላይ ይህን ማሳካት የቻሉት ሀገራት አስራ አምስት ብቻ ናቸው። የአሜሪካ ድምፅ ዘጋቢዎች ያደረሱንን ዘገባዎች ኤደን ገረመው እንደሚከተለው አቀናብራችኋለች። ከደቡብ አፍሪካዊቷ ሀገር ከወደ ቦትስዋና ከእናት ወደ ልጅ የሚተላለፍ ኤች አይቪን በተመለከተ ሰናይ ዜና ተሰምቷል። የዓለም የጤና ድርጅት ለሀገሪቱ ከእናት ወደ ልጅ የሚተላለፍ ኤች አይቪን በማጥፋት ከአምስት በመቶው ያነሰ ማድረስ ለቻሉ ሀገራት የሚሰጠውን የብር ሜዳ ያሸልሟታል። ሀገሪቱ ከሀያ በመቶ በላይ የሚሆኑ ነብሰ ጡር ሴቶቿ በኤች አይቪ የተያዙባትና ከፍተኛ የሆነ የቫይረሱ ጫና ያለባት ናት። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ተቋም ሲዲሲ ቦትስዋና ከሰሃራ በስተደቡብ ካሉ ሀገራት ከፍተኛ ቁጥር ያላቸው የኤች አይቪ ቫይረስ ተጠቂ የሆኑ እናቶች ያሉባት ሀገር ናት ይላል። ይሁን እንጂ ከእናት ወደ ልጅ የሚተላለፈው የኤች አይቪ ቫይረስ መጠን እንደ አውሮፓውያን አቆጣጠር ከ1999 ዓ ም እስከ 2020 ባለው 20 ዓመት ጊዜ ውስጥ ከ40 በመቶ ወደ 1.9 ወርዷል። ታዛቢዎች ይህን መሰል ትልቅ ስኬት ሊመዘገብ የቻለው በህዝብና በግል ትብብሮች ነው ይላሉ። ጆን ዳሞቲ ብሮስተል ማየርስ የተሰኘ ተቋም ፕሬዚዳንት ናቸው። ልጆችን እጅግ ውጤታማ በሆነ መልኩ ማከም እንደምንችል ማሳየት አለብን። የጤና ስርዓቱን ማሻሻላችን ለማሳየትም ከመንግስት ጋር፣ ከተለያዩ ተቋማት ጋር፣ ከማህበረሰብ ተኮር የእምነት ድርጅቶችና የትምህርት ተቋማት ጋር በትብብር መስራት ነበረብን። የዓለም የጤና ድርጅት መረጃ ሂማን ኢሚኖ ዴፊሽንሲ ቫይረስ ኤች አይቪ እስካሁን ድረስ 36 ሚሊዮን ሰዎችን አጥቅቷል ይላል። እንደ ኤሮፓያን አቆጣጠር በ2020 የተደረገ ከኤች አይቪ ቫይረስ ጋር የሚኖሩና የእድሜ ማራዘሚያን መድኃኒት የማይጠቀሙ ሴቶች ውስጥ ከ15 እስከ 45 በመቶ የሚሆኑት በእርግዝና በወሊድ አሊያም በጡት ማጥባት ወቅት ወደ ልጆቻቸው ቫይረሱን እንደሚያስተላልፉም ያሳያል። አብዛኛውን ጊዜም ቫይረሱ የሚተላለፈው ታዳጊና አዋቂ ሴቶች ተገቢውን ምርመራ ባለማግኘታቸውና በእርግዝናም ሆነ በወሊድ ወቅት የቫይረሱን ስርጭት ለመከላከል ሕክምና ባለማድረጋቸው የተነሳ ነው። ይህን ሁሉ በማድረግና ከእናት ወደ ልጅ ያለውን የቫይረሱን ስርጭት በመቆጣጠሩ ረገድ ታዲያ ቦትስዋና አሁን ላይ የተሳካላትና ምሳሌ መሆን የምትል ችል ሀገር ሆናለች። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና ቁጥርን አስቀድማችሁ በሁለት 0222776939 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሐብታሙ ስዩም ነኝ። በድምፅና ምስል ምህንድስና ነው ደግሞ እስካሁን ድረስ አብሮን የቆየው ንጉሱ ታምሬ ነበረ። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።